በሞት የተለዩ ተጠርጣሪዎችን ንብረት እንዲወረስ የሚያደርገው የንብረት ማስመለስ አዋጅ ተግባራዊ ሊደረግ ነው። ምንጭ ያልታወቀ ንብረትን በተመለከተ ተጠርጣሪው በሞት ቢለይ ወይም ከሀገር የሸሸ ቢሆንም ንብረቱ እንዲታገድና ጉዳዩ ተጣርቶ ግለሰቡ በሌለበት እንዲወረስ እንደሚደረግ ተገልጿል። በአዲሱ የንብረት ማስመለስ አዋጅ በጥፋተኝነት ላይ ያልተመሰረተ የንብረት ማስመለስ አዋጁን እንደሚያካተት ሲገለጽ፣ ይህ ተጠርጣሪው በሞት ቢለይ ወይም ከሀገር የሸሸ ቢሆንም ንብረቱ እንዲሁ የሚቀር ሳይሆን እንዲታገድና ጉዳዩ ተጣርቶ ግለሰቡ በሌለበት እንዲወረስ ይደረጋል ሲል የፍትህ ሚኒስቴር አስታውቋል። የጸደቀው የንብረት ማስመለስ አዋጅ ተፈጻሚ ሲሆንም ምክንያታዊ ያልሆኑ ክሶች እንዳይመጡ ተጠርጣሪው ግለሰብ ስለ ጉዳዩ ቀርቦ እንዲያስረዳ ዕድል የሚሰጥና በፍርድ ቤት ትዕዛዝ ብቻ ተፈጻሚ የሚሆን ነው ሲል ፍትህ ሚኒስቴር አክሎ ገልጿል። አዋጁ በህገወጥ መንገድ በወንጀል የተገኘ ንብረትን በአግባቡ በማስመለስ ድረስ የሀገርና የሕዝብን ሀብት ከወንጀል ለመጠበቅ የሚሰራበትም ነው ሲል አክሏል። የማይመለስ ጉዳት ማለትም ንብረቱ ከሀገር ሊሸሽ እና ሌሎች ተመሳሳይ ጉዳት ደርሶ ከሆነ ደግሞ ጊዜያዊ እግድ በራሱ በፍትህ ሚኒስቴር ያለ ፍርድ ቤት ትዕዛዝ እንደሚሰጥበትም ተገልጿል። አዋጁ አንድ ግለሰብ በቅን ልቦና ባለማወቅ ንብረቱ ሕገወጥ መሆኑን ሳያውቅ የገዛ ቢሆን ንብረቱ እንዳይወረስ ተገቢውን ጥበቃ ይሰጠዋልም ተብሏል። በአዋጁ ላይ በተደነገገው መሰረትም ሕገወጥ ንብረት በማፍራት የተጠረጠረ ሰው ያለደረሰኝ በሰውም ሆነ ሌሎች ያስረዱልኛል ባላቸው ማስረጃዎች ጥፋተኛ አለመሆኑን ማስረዳት የሚያስችል መመሪያም እንዳለው ተገልጿል። አዋጁን ለማስፈጸም ከተለያዩ ሀገራት በትብብር የሚሰራ ሲሆን ንብረቱ ኢትዮጵያ ቢሆንም በውጭ ሀገራት በህገ ወጥ መንገድ የተገኘ መሆኑ ከተረጋገጠ ለማስመለስ እንሰራበታለን ሲል የፍትህ ሚኒስቴር ሰሞኑን በሰጠው ጋዜጣ መግለጫ አስታውቋል። የኬንያ ብሔራዊ ፖሊስ በሀገሪቱ ሰሜናዊ ክፍል አካባቢ በሚገኘው የኦሮሞ ነፃነት ሰራዊት በተለምዶ ሸኔ ኢላማ ያደረገ ዘመቻ በይፋ መጀመሩን አስታወቅም። የኬንያ ብሔራዊ ፖሊስ በኤክስ ገጹ ባጋራው መረጃ በማርሳቢት እና አሲዮሎ አካባቢ በሚንቀሳቀሰው የኦሮሞ ነፃነት ሰራዊት ላይ ዘመቻ መክፈቱን ገልጿል። ልዩ የተባለው የደህንነት ዘመቻው በተከታታይ የድንበር ዘለል ወንጀሎች ተጠያቂ የሆነው የኦሮሞ ነፃነት ሰራዊት ላይ ያነጣጠረ ነው ብሏል። የኬንያ ፖሊስ የኬንያ ብሔራዊ ፖሊስ እንደገለጸው ወንጀለኞችን የማስወገድ ኦፕሬሽን ነው ብሎታል። የኬንያ ፖሊስ የኦሮሞ ነጻነት ሰራዊትን በህገ ወጥ የጦር መሳሪያና አደንዛዥ ዝውውር፣ ህገ ወጥ የሰዎች ዝውውር፣ የኮንትሮባንድ እቃዎች ንግድ፣ ህገወጥ ማዕድን ማውጣት፣ የጎሳ ግጭቶችን በማነሳሳትና ሰዎችን አግቶ ገንዘብ በመቀበል ወንጀሎች ከሷል። የኦሮሞ ነጻነት ሰራዊት በኬንያ ብሔራዊ ፖሊስ ለቀረበበት ውንጀላ እስካሁን በይፋ የሰጠው ምላሽ የለም። ሉሲና ሰላም በአውሮፓ ለእይታ ሊቀርቡ ነው። ሉሲ ወይም ድንቅነሽና ሰላም የተባሉት ዕድሜ ጠገቦቹ የሰው ልጅ ቅሪተ አካላት በቼክ ሪፐብሊክ ብሔራዊ ሙዚየም ለእይታ ሊቀርቡ መሆኑን የቱሪዝም ሚኒስቴር አስታውቋል። ሉሲና ሰላም ከፈረንጆቹ ነሐሴ 2025 ጀምሮ ነው የባህል ማዕከል በሆነችው የቼክ ሪፐብሊክ መዲና ፕራግ ለተመልካች ክፍት የሚሆኑት። የሰው ልጅ አመጣጥና ቅሪተ አካል በሚል መሪ ቃል የሚከፈተው ባውደ ርዕዩ ለጎብኚዎችና ተመራማሪዎች ልዩ አጋጣሚ እንደሚፈጥርም የቱሪዝም ሚኒስትሯ ሰላማዊት ጥቃስ አገልጸዋል። ከዚህ ባለፈም ኢትዮጵያ ለምን ምድረ ቀደምት እንደተባለች ለጎብኚዎቹ የተሻለ ግንዛቤ ለመፍጠር ያስችላል መድረኩ ብለዋል። አውደ ርዕዩ ሉሲ በአፋር ክልል ሀዳር በተባለ ቦታ የተገኘችበትን ሃምሳኛ ዓመት ተከትሎ የሚዘጋጅ ሲሆን ለሁለት ወራት እንደሚቆይም ተገልጿል። ከዩኤስኤድ ገንዘብ የሚያገኙ የሲቪል ማህበረሰብ ድርጅቶች ንብረቶቻቸውን እንዳይሸጡና እንዳያስተላልፉ ክልከላ ተጣለም። የኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ከአሜሪካው ተራዶ ድርጅት ዩኤስኤድ የገንዘብ ድጋፍ የሚያገኙ ድርጅቶች ያለ መስሪያ ቤቱ ግልጽ ፈቃድ ንብረት የማስተላለፍ የማስወገድና የመሸጥ ድርጊቶችን እንዳያከናውኑ ክልክሏል። ኢትዮጵያ ኢንሳይደር እንደዘገበው መስሪያ ቤቱ የሰጠውን ጥብቅ ማሳሰቢያ በመተላለፍ በሚንቀሳቀሱ ድርጅቶች ላይ ተገቢውን እርምጃ እንደሚወስድም አስጠንቅቁ ተጠናቋል ተብሏል። ባለስልጣን መስሪያ ቤቱ ማሳሰቢያውንና ማስጠንቀቂያውን ያስተላለፈው ጥር 27 ቀን 2017 ዓ.ም ባወጣው አስቸኳይ መግለጫ ነው። መስሪያ ቤቱ መግለጫውን ያወጣው በአዋጅ በተሰጠው ስልጣን መሰረት ስራቸውን ለሚከታተላቸውና ለሚቆጣጠራቸው የሲቪል ማህበረሰብ ድርጅቶች ነው። ተቆጣጣሪ መስሪያ ቤቱ በዚሁ መግለጫው ከሰሞኑ በአሜሪካው ተራዶ ድርጅት ዩኤስኤድ በኩል የእርዳታ ማቆም ውሳኔ መተላለፉን መረዳት እንደቻለ ጠቅሷል። ጉዳዩንም በቅርበት እየተከታተለ እንደሚገኝ የገለጸው መልጣኑ ዝርዝር ሁኔታዎችን መሠረት በማድረግ በቀጣይ ባሉት ጊዜያት ለሲቪል ማህበረሰብ ድርጅቶች አስፈላጊውን ድጋፍና ክትትል እንደሚያከናውን መግለጹንም ዘገባው አክሎ አስታውቋል። ከዚያው ድረስ ግን ከዩኤስኤድ የገንዘብ ድጋፍ የሚያገኙ የሲቪል ማህበረሰብ ድርጅቶች ያላቸውን ንብረት ማስተላለፍ ማስወገድና መሸጥ እንደማይችሉ ባለስልጣኑ አስጠንቅቋል። የሲቪል ማህበረሰብ ድርጅቶቹ ከመደበኛ ወይም ፕሮጀክት ስራዎቻቸው ጋር ተያያዥ የሆኑ ጉዳዮች ውጪ ሃብትና ገንዘባቸውን በማናቸው መልኩ ለሶስተኛ ወገን ማ አስተላለፍ የተከለከለ መሆኑንም መስሪያ ቤቱ አክሎ አስታውቋል። በተያያዘ ዜና ጤና ሚኒስቴር በሲዲሲ እና ዩኤስኤድ በኩል በድጋፍ የተቀጠሩ ከ500 በላይ ሰራተኞች ውላቸው እንዲቋረጥ ወስኗል። ጤና ሚኒስቴር ከአሜሪካ መንግስት በሲዲሲ ወይም ዩኤስኤድ አማካኝነት በተገኘ የበጀት ድጋፍ የሚከናወን ማንኛውም ስራም ሆነ ክፍያ እንደ አውሮፓውያን አቆጣጠር ከጃንዋሪ 24 2025 ዓም ጀምሮ 2025 ጀምሮ እንዲቋረጥ ማሳሰቢያ እንደደረሰው ገልጿል። በዚህ የተነሳም ከ500 በላይ ሰራተኞች ውላቸው እንዲቋረጥ መመሪያ መተላለፉን የጤና ሚኒስቴር ለሀገር ውስጥ መገናኛ ብዙሃን ይፋ አድርጓል። የትግራይ ህዝብ በጦርነት ስጋት ውስጥ መኖር ሊበቀው ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በትግርኛ ባስተላለፉት መልእክት ገለጹም። ጠቅላይ ሚኒስትሩ በዚህ መልእክታቸው የትግራይ ልሂቃን ልዩነቶቻቸውን በመግባባትና የትግራይን ህዝብ አንድነት በሚያስጠብቅ መንገድ እንዲፈቱት ጥሪ አቅርበዋል። የትግራይ ክልል ከፌዴራል መንግስቱና ከሌሎች ኃይሎች ጋር ያለው ልዩነትም በህገ መንግስታዊና ዴሞክራሲያዊ አግባብ እንዲፈታ ጠቅላይ ሚኒስትሩ አሳስበዋል። ጠቅላይ ሚኒስትሩ ትግራይ ለበርካታ በርካታ አስርት ዓመታት የገባችባቸው ጦርነቶች ለህዝቡ ምን ጥቅም አስገኙ ብሎ መጠየቅ እንደሚያስፈልግም በጽሑፋቸው ጠቁሟል። ኢትዮጵያና ሩሲያ በራሳቸው መገበያያ ገንዘብ ለመገበያየት ተስማሙ። ኢትዮጵያን ጨምሮ ሶስት የአፍሪካ ሀገራት ከሩሲያ ጋር በራሳቸው ገንዘብ ለመገበያየት ተስማምተዋል ተብሏል። የዩክሬኑን ጦርነት ተከትሎ ከተለያዩ ሀገራት ጋር ከዶላር ውጭ የሆነ ግብይት ለመፈጸም ስምምነቶችን እያደረገችው የምትገኘው ሩሲያ ተጨማሪ ሦስት የአፍሪካ ሀገራትን አካታለች። ይህንን ተከትሎ ከሩሲያ ጋር በሀገር ውስጥ ገንዘብ ለመገበያየት ስምምነት ላይ የደረሱ ሀገራት ቁጥር አርባ ደርሷል። በዚህም ሀገራቱ ከሩሲያ ጋር በሚፈጽሙት ግብይት የሚያጋጥማቸውን የውጭ ምንዛሬ ጥረት ለመቅረፍ እና የተሻለ የንግድ ትስስር ለመፍጠር ያግዛቸዋል ተብሏል። ከዚህ ባለፈም የብሪክስ አባል ሀገራት ጠንካራ የፋይናንስ ተቋምና ነፃ የግብይት ሰንሰለት ለመፍጠር ባስቀመጠው እቅድ የራሱን የመገበያያ ገንዘብ ማስተዋወቁ ይታወሳል። ይህንን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንን ገንዘብ ተግባራዊ ማድረግና ዶላርን ከዋና የመገበያያ ገንዘብነት ለማስወጣት የሚደረግ ማናቸውም ጥረት በሀገራት ላይ ማዕቀብና የመቶ ፐርሰንት ታሪፍ ጭማሪን ተግባራዊ እንደሚያስደርግ ሲዝቱ መቆየታቸው ይታወሳል። ሀገርኛ ሪፖርት